ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ከኢትዮጵያ ዩናይትድ ስቴትስ የከረሙ እንግዶች ሰሞኑን ቢሮአችን መጥተው ጎብኝተውን ነበር ነው። እኛ ደግሞ ስቱዲዮችን አሳየናቸው። የአሜሪካ ስቴት ዲፓርትመንት መጎብኘት ችለናል። የአሜሪካ ስቴት ዲፓርትመንት በፕሬስ ብሪፊንግ የሚሰጥበትን አግባብ ከዚህ ሀገር ካሉ የተለያዩ የሚዲያ ጋዜጠኞች ጋር ያለው ግንኙነት ምን ይመስላል? እንዴት ነው የሚሰጡት? የመሳሰሉ ነገሮች በቀጥታ ለእኛ በተግባር ተሞክሮ ሊሆን የሚችሉ ጉዳዮችን ማየት ችለናል። በተለይም ከስቴት ዲፓርትመንት ዋይት ሀውስም ያየነው ሚዲያዎች በእነዚህ ተቋማት ቋሚ መቀመጫ ኖሯቸው ስቱዲዮ ኖሯቸው በየቀኑ በየጊዜው መረጃ ፈልገው መረጃ አግኝተው ለህብረተሰቡ የሚያደርሱ መሆኑ በጣም በእኛ በኩል ከሰፊ ክፍተት ያለብን እና ወደኋላ የቀረን መሆኑን አይተናል። አቶ ንጉሱ ጥላሁን የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ አቶ ነቢያት ጌታቸው ደግሞ የውጭ ጉዳይ ሚኒስቴር ቃል አቀባይ ናቸው። ይዘናቸዋል። Okay, here's the deal. I can encourage U.S. businesses to go. You know, it's, it's the business community that developed China. China didn't even have a development agency. it was all through you know private investment from companies <laughs> ቻይና የልማት መሥሪያ ቤት ወይም ኤጀንሲ እንኳን አልነበራትም እኮ የኩባንያዎች የንግድ መዋለ ነዋይ ነው ያሳደጋት። ምክንያቱም ነዋይ ለማፍሰስ ጥሩ ቦታ ስለሆነች ነው። የዩናይትድ ስቴትስ የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናዥ ናቸው። እርሳቸውንም ይዘናል። እሁድ ግንቦት 18 2011 ዓ ም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና ጤና ይስጥልኝ ክቡራትና ክቡራን፣ እኔም ሶሎሞን አባተ ነን። እስከ ምሽቱ አራት ሰዓት ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የማሰሪያ የመመርመሪያና ማሰቃያ ማዕከል ነበር ተብሎ የሚነገርለት በተለምዶ ጄል ኦጋዴን ተብሎ ይጠራ የነበረው የጅጅጋ ማዕከላዊ ማረሚያ ቤት የቀድሞ ኃላፊ ሐሰን ዴሬ ከፑንትላንድ ተይዞ ለኢትዮጵያ መንግሥት ተላልፎ ተሰጠ። ሐሰን ዴሬ አሁን ጅጅጋ እንደሚገኝ የክልሉ ፕሬዚደንት አማካሪ ዶክተር ታጁዲን አህመድ በተለይ ለቪኦኤ ገልጸዋል። አዲስ ቸኮል ከድሬዳዋ ተጨማሪ አለው በማሰቃያ ማዕከልነቱ ከሚታወቀው የጀሎ ጋዴን ወንጀሎች ጀርባ ዋና ተጠያቂ ነው የተባለው ሀሰንደሬ ፑንትላንድ ተይዞ አሁን ጅጅጋ ይገኛል። ስለ ጉዳዩ የሶማሌ ክልል ፕሬዚዳንት አማካሪ የሆኑት ዶክተር ታጁዲን እንዲህ ይላሉ። በሶማሌ ክልል ጆሎ ጋዴን በማስታደር እየቆየው ሀሰንደሬ የሚባለው ሰው ከሀገር ሸሽቶ በነበረበት በሶማሊያ ፑንትላንድ የሚባል ግዛት ውስጥ በትናንትና ሁለት ተይዞ ወደ ጅጅጋ መጥቷል። አስተንዴሬ ጄሎ ጋዴን በነበረበት ጊዜ ከፍተኛ ወንጀሎች የሰብአዊ መብት ጥፋቶችና ሌሎች ድርጊቶች እያደርጋል ተብሎ በከፍተኛ ጥርጣሪ ውስጥ የነበረና ለዚህም በህግ የሚፈለግ ሰው ነበር። ባለፈው የፈረንጆች ጁላይ ሁለት ሺ አስራ ስምንት ወይም ሐምሌ ሁለት ሺ አስር አመተ ምህረት የአብዲሌ አስተዳደር ከመውደቁ ከቀናት በፊት የሰብአዊ መብቶች ተቆርቋሪ የሆነው ሂውማን ራይትስ ዎች ባወጣው መግለጫ እንዳስታወቀው ጄሎ ጋዴን በርካቶች ያለ ክስ ለአመታት የሚታሰሩበት፣ ልዩ ልዩ የማሳቂያ ድርጊቶች የሚፈጸምበት በእስር ቤቱ የሚሞቱበት በንጽህናና በጤና መጓደል እንዲሁም በምግብ እጥረትና በድብደባ በርካቶች የሚሞቱበት ገንዘባቸውን የሚነጠቁበት፣ ሴት እስረኞች በልዩ ፖሊሶች የሚደፈሩበትና ያለ ሕክምና እርዳታ የሚወልዱበት ነበር። ከዚህ ባሻገር ከፈለንጆች 2013 ጀምሮ በጂኦሎጋድን የታሰሩትን ቤተሰቦቻቸው እንዲጠይቁ አይፈቀድላቸውም ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ገድሬዳዋ አመሰግናለሁ። አዲስ ለዘገባውም ሰሜን ኮሪያ በአሁኑ ጊዜ ደቅናለች በሚባለው የጸጥታና ደህንነት ስጋት ላይ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና የጸጥታ ጉዳዮች አማካሪያቸው ጃን ቦልተን የተለያየ አቋም እያንጸባረቁ ናቸው። ፕሬዚደንት ትራምፕ መንግሥታዊ ጉብኝት ላይ ከሚገኙባት ጃፓን ዛሬ ባወጡት የትዊተር መልእክት የጸጥታ አማካሪያቸው ሰሜን ኮሪያ የመንግሥታቱን ድርጅት ውሳኔዎች ጥሳለች ሲሉ ትናንት ከሰጡት መግለጫ ጋር የሚጋጭ ሐሳብ አስፍረዋል። የሰሜን ኮሪያን የሰሞኑን የአጭር ርቀት ሚሳይሎች የሙከራ ተኩስ የተባበሩት መንግስታት ውሳኔዎችን የሚጥስ ነው የሚል ሐሳብ ከትራምፕ አስተዳደር ባለሥልጣናት ሲወጣ የትናንቱ የቦልተን መግለጫ የመጀመሪያው ነው። ፕሬዚደንት ትራምፕ በዛሬው ትዊታቸው ግን ሰሜን ኮሪያ አንዳንድ ሰዎች የረበሹ ትናንሽ መሣሪያዎችን ተኩሳለች፣ እኔን ግን አላሳሰበኝም ብለዋል። አንዳንድ ተንታኞች ግን የሚሳይል ሙከራው ሊያሳስብ የሚገባው ነው እያሉ ነው። አንድ የኢራቅ ችሎት በሦስት የፈረንሳይ ዜጎች ላይ የሞት ቅጣት ፈረደ። ሦስቱ ፈረንሳውያን እስላማዊ መንግሥት ቡድንን በመቀላቀል በተከሰሱባቸው ወንጀሎች ጥፋተኛ ናቸው ተብሎ ከአሳለፈው ብይን በኋላ ነው ችሎቱ ፍርዱን ዛሬ ሰጠው። የሽብሩ ቡድን ሱሪያ ውስጥ ይዞት የቆየውን የመጨረሻውን ጠንካራ ምሽጉን ከተነጠቀ በኋላ በሺዎች የሚቆጠሩና ከመካከላቸውም የሚበዙት የውጭ ዜጎች የሆኑ ምርኮኞች ለኢራቅ ተላልፈው ተሰጥተዋል። የሞት ፍርዱ ከተላለፈባቸው ሦስቱ ፈረንሳውያን ሌላ ዘጠኝ ፈረንሳውያን የቀድሞ የአይሲስ አባላትም እዚያው ኢራቅ ውስጥ ተይዘው እንደሚገኙ ታውቋል። ፍርደኞቹ ይግባኝ ማለት እንደሚችሉ ተገልጿል። የደቡብ አሜሪካዊቱ ሀገር ቬኔዙዌላ ለገባችበት ቀውስ መፍትሔ ለመፈለግ እየጣረች ያለችውን ኖርዌይ የሀገሪቱን መንግሥትና የተቀናቃኞች ቹን ወይም የተቃዋሚዎቹን ልዑካን ለማደራደር ዛሬ ተቀብላቸዋለች። ድርድሩን የሚያሸማግለው በዚህ ከፊታችን ባለው ሳምንት ውስጥ መሆኑን የኖርዌይ መንግሥት አስታውቋል። የሁለቱም የፖለቲካ ተቀናቃኞች ተጠሪዎች ባለፈው ወር መጨረሻና በያዝነውም ግንቦት መጀመሪያ አካባቢ እዚያው ኖርዌይ ውስጥ ተካሂዶ የነበረ ቢሆንም የሀገሪቱ ጦር በማዱሮ ላይ እንዲነሳባቸው ተቃዋሚው ጉይዶ ጥሪ ካስተላለፉ በኋላ በተፈጠረውና በተባባሰው ውጥረት ምክንያት ተስተጓጉሏል። ጀርመን ውስጥ ያሉ አይሁድ መለያ ቆባቸውን ሁሉም ቦታ ባያደርጉ እንደሚመክሩ የጀርመን ጸረ ሴማዊነት ጉዳዮች ኮሚሽነር ፌሊክስ ክላይን አሳሰቡ። ኮሚሽነሩ ማሳሰቢያውን የሰጡት ፈንኪ ከሚባለው የፕሬስ ቡድን አባላት ጋር ትናንት ባደረጉት ቃለ ምልልስ ነው። የትኞቹን አካባቢዎች ማለታቸው እንደሆነ አልገለጹም። ዜናው በቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኸርትዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ግንቦት 18 2011 ዓ ም ምሽት ፕሮግራም ነው።

አሁን ወደ መጀመሪያው ቀነበር እንዝለቅ። የኢትዮጵያ አንደበቶች በዋሽንግተን ዲሲ። ኢትዮጵያ በለውጥ መንገድ ላይ የምትገኝ አገር እንደመሆኗ ብዙ ችግሮችና ስጋቶች ቢኖሩባትም ተስፋዋ ግን ትልቁን ቦታ ይይዛል። የጠቅላይ ሚኒስትሩ ጽሕፈት ቤት የፕሬስ ኃላፊና የውጭ ጉዳይ ሚኒስቴር ቃል አቀባይ ናቸው። ይህንን ያሉት አቶ ንጉሡ ጥላሁን ከጠቅላይ ሚኒስትር ጽሕፈት ቤት፣ አቶ ነቢያት ጌታቸው ደግሞ ከውጭ ጉዳይ ሚኒስቴር ዋሽንግተን ዲሲ በሚገኘው ስቱዲዮአችን ሰሞኑን ተገኝተው ከጽዮን ግርማ ጋር አጭር ቆይታ አድርገዋል። መጀመሪያ እንግዶች እንግዶችን ላስተዋውቅ። በስተግራይ በጠቅላይ ሚኒስትር ጽፈት ቤት የፕሬስ ሴክሬታሪያት አቶ ንጉሡ ጥላሁን ይገኛሉ። አቶ ንጉሡ ጥላሁን እንኳን ደህና መጡ። በቀኝ በኩል ደግሞ አቶ ነቢያት ጌታቸው በውጭ ጉዳይ ሚኒስትር ቃል አቀባይ ኖት። ሁለታችሁም እንኳን ደህና መጣችሁ። እንግዶችን ይዤ አብሬያችሁ የሚቆየው ጽዮን ግርማ ነኝ። እንግዲህ መጀመሪያ እዚህ የመጣችሁት ለሌላ ጉዳይ ነው እና ከሱ እንጀምር ለምንድን ነው የመጣችሁት? ለምን አይነት ፕሮግራም ነው ወደ አሜሪካ የመጣችሁት? እናንተ ብቻ አይደላችሁም፣ ብዙ ሰዎች አብረዋችሁ አሉ። እስቲ አቶ ንጉሱ እርሶ ጀምር። የመጣ ነው ከጠቅላይ ሚኒስትሩ ፕሬስ ሴክሬታሪያት እና አንድ የስራ ባልደረባ፣ አቶ ነቢያት ከውጭ ጉዳይ ሚኒስቴር፣ የሰላም ሚኒስትር የህዝብ ግንኙነት ሀላፊ እና ሁለት ክልሎች የአማራና የኦሮሚያ ብሔራዊ ክልሎች የኮሚኒኬሽን ቢሮ ኃላፊዎች እና ከኤምባሲውም በኢትዮጵያ የአሜሪካን ኤምባሲ አንድ የስራ ባልደረባ ሆነን የመጣ ነው። የመጣንበት ዋነኛ አላማ ልምድ ለመውሰድ ነው። በአሜሪካን ሀገር ያሉ የተለያዩ ተቋማትን መጎብኘት አሰራራቸውን በማየት አሁን እኛ ያለንበት ወቅት የለውጡ ወቅት ነው። በዚህ የለውጥ ወቅት የተለያዩ ተቋማት በሪፎርም ላይ ያሉት በመለወጥ ላይ ናቸው። አንደኛው መሰረታዊው ጉዳይ የመረጃ ፍሰቱ የተሳካ እንዲሆን እና የሚዲያም ነጻነት እውን እንዲሆን ቀደም ሲል የነበረው የኮሚኒኬሽን ጉዳይ ጽህፈት ቤት አሰራር አደረጃጀትም የህግ ማዕቀፎችም እንዲሻሻሉ ተደርጓል፣ እየተሻሻሉም ናቸው። በዚህ ውስጥ እንግዲህ በጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ሰክረታሪያት ተቋቁሟል። ይሄ ከመስሪያ ቤቶች ከሚኒስቴር መስሪያ ቤቶችና ከክልል ኮሚኒኬሽን መዋቅሮች ጋር ያለው ትስስር፣ የመረጃ ፍሰት አዲስ አደረጃጀት ስለሆነ በተለያዩ ተቋማት የሚሰሩትን ስራዎች በተደራጀ መልኩ በማቀናበርና በማደራጀት ለህዝቡ መረጃ መስጠት ስለሚያስፈልግ አሰራራችንንም ማሻሻል ስለሚያስፈልግ ይህ አደረጃጀትም አዲስ ስለሆነ ልምድ መቅሰም የግድ ሆኖ ተገኝቷል። በዚህም እንግዲህ ወደዚህ የመጣ ነው። የተሻለና የዳበረ ልምድ አለ፣ የፕሬስ ሴክሬታሪያት አደረጃጀትም ረዘም ያለ ጊዜ ያስቆጠረ የመረጃ ፍሰቱም እንዲሁ የተሻለ እና ሰፊ ልምድ ይገኝበታል የሚል ሀሳብ ስላለን ከኤምባሲው ጋር በመነጋገር ኤምባሲው ይህንን ምቹ ሁኔታ በመፍጠሩ ወደዚህ መጥተናል ማለት ነው። እስቲ ቶነቢያት እንግዲህ ኢትዮጵያ የሚገኘው የአሜሪካን ኤምባሲ አማካኝነት ነው እንደገባኝ ወደዚህ የመጣችሁት እና ጥቂት ቀናችሁ ነው ከመጣችሁ ምናልባት ዛሬ አምስተኛ ቀናችሁ ነው ምን አይነት ልምድ ልውውጥ አደረጋችሁ የተለየ ነገር አገኛችሁበት ከጉብኝቱ እና ከነበረው ፕሮግራም እሺ አመሰግናለሁ አቶ ንጉሱ ያነሳቸው የጉዞ ዓላማዎች አሉ ምናልባት እዛ ላይ እንደ ተጨማሪ እዚህ በቆይታችን ወቅት የአሜሪካ መንግስት የኮሚኒኬሽን ስራውን እንዴት እንደሚሰራ ምርጥ ተሞክሮዎችን የምናይበት እድል አጋጥሞናል። በተለይም በነጻ ሚዲያ ባለበት ሀገር በመንግስት ኮሚኒኬሽን እና በነኚህ በሚዲያ ተቋማት መካከል ያለው ግንኙነት ምን ሊመስል ይችላል የሚለውን በተግባር ለማየት ያስቻለን አጋጣሚ ነበር። በዚህ ሂደት ከጎበኘናቸው ዋና ዋና ተቋማት መካከል የአሜሪካ ስቴት ዲፓርትመንት መጎብኘት ችለናል። የአሜሪካ ስቴት ዲፓርትመንት በፕሬስ ብሪፊንግ የሚሰጥበትን አግባብ፣ ከዚህ ሀገር ካሉ የተለያዩ የሚዲያ ጋዜጠኞች ጋር ያለው ግንኙነት ምን ይመስላል፣ እንዴት ነው የሚሰጡት፣ የመሳሰሉ ነገሮች በቀጥታ ለእኛ በተግባር ተሞክሮ ሊሆን የሚችሉ ጉዳዮችን ማየት ችለናል። በተመሳሳይ በዋይት ሀውስም እንዲሁ ተገኝተን ተመሳሳይ ውይይቶች አካሂደናል። በግልባጩ ደግሞ ከመንግስት አካል ብቻ ሳይሆን ሚዲያዎቹ ዛሬም እዚህ ተገኝተን ቪኦኤን ጎብኝተናል፣ ሌሎችም የግል ሚዲያዎች ጎብኝተናል። እነሱንም እነሱም ከነኚህ መንግስት አካላት ጋር ጋዜጠኞች ምንድን ነው የመንግስት ኮሚኒኬሽንን ሰዎች ጥያቄ ያቀርባሉ በየጊዜው፣ ያ ግንኙነታቸው ምን ይመስላል፣ የሚፈልጉትን ነገር ሁልጊዜ ያገኛሉ ወይ፣ እንዴት ነው፣ በምን አግባብ ነው የሚገናኙት የሚሉትን ነገሮች ልምዶች መውሰድ ችለናል። እንግዲህ ከወሰዳችሁት ልምድ እናንተ የማታደርጉት ግን እዚህ በጣም ሳቢ ሆኖ ያገኛችሁት እና ብናደርገው ጥሩ ነው ብላችሁ የያዛችሁት አለ? እንግዲህ ዋናው ቁልፍ ጉዳይ ለሚዲያው ተደራሽ መሆን፣ በዚህም ለሕብረተሰቡ መረጃ መስጠት እና ሚዲያ ጥያቄ ባነሳበት ጊዜ ፈጥኖ መልስ መስጠት በእኛ ሀገር ሁኔታ እንደ ጥረት የምናያቸው ናቸው። አሁን በአደረጃጀትም ለውጥ ምክንያት የተለያዩ ጥረቶች የሚታዩበት ሁኔታ አለ። አሁን በአሁኑ ሁኔታ ይሄ ብቻ ሳይሆን በአጠቃላይ እኛ በሚዲያው በመረጃ ፍሰት እና በህዝብ ግንኙነት ስራዎች በበርካታ ጉዳዮች ወደ ኋላ የቀረን መሆኑንና የተሻለ ነገር ያለ መሆኑን የሚጠበቅም ነው። እኛም ያናስተውለናል። ይሄ እንደተጠበቀ ሆኖ በተለይም ከስቴት ዲፓርትመንት ዋይት ሀውስም ያየነው ሚዲያዎች በእነዚህ ተቋማት ቋሚ መቀመጫ ኖሯቸው፣ ስቱዲዮ ኖሯቸው፣ በየቀኑ በየጊዜው መረጃ ፈልገው መረጃ አግኝተው ለህብረተሰቡ የሚያደርሱ መሆኑ በጣም በእኛ በኩል ከሰፊ ክፍተት ያለብን እና ወደ ኋላ የቀረን መሆኑን አይተናል። እዚህ ላይ ማሻሻል ማለት የሀሳብ ነጻነትን መቀበልና ለዚህ መስራት ማለት ነው። ሚዲያውን ማጎልበት ማለት ነው። በመረጃ የበለጸገ ህብረተሰብ መፍጠር ማለት ነው። በአጠቃላይ በመንግስትና በህብረተሰቡ መካከል፣ በሚዲያውና በመንግስት መካከል ያለ ግንኙነት እንዲጠናከር ማድረግ እንደሆነ አይተናል። በእኛ በኩል ይሄ ክፍተት ያለበት ነው እና በየሄድንባቸው ተቋማት ሚዲያው መረጃ ለማግኘት ያለለትን ምቹ ሁኔታ ተቋማት መረጃ በመስጠት በኩል የሚናበቡበትን መንገድ ስናይ እነዚህ እነዚህ እኛ ጋር ድክመት የሆኑ ነገር ግን ደግሞ እዚህ የበለጸገና ያደገ መሆኑን አይተናል። ያው ዞሮ ዞሮ እንግዲህ እርሶም እንዳሉት መረጃ ለማህበረሰቡ ማድረስ ነው አንደኛው የኮሚኒኬሽን ሚና። ህብረተሰቡ ደግሞ ያገኘውን መረጃ ለራሱ ለውሳኔ እንዲረዳው እንዲጠቀመው ማድረግ ነው። ለተመልካቾቻችን እና ለአድማጮቻችን አንድ እንደው ግልጽ ማድረግ የምፈልገው ነገር ያለን ሰዓት በጣም አጭር እንደሆነ ከአዘጋጆቹ ተነግሮ ነው እዚህ ስቱዲዮ ይዣቸው የገባሁት። ስለዚህ በጣም ሰፊ ጉዳዮችን ለማንሳት የጊዜ እጥረት አለ። ስለዚህ ሰፊ ጥያቄ የማንሳት እድል የለኝም። ነገር ግን አሁን እንደጠቀሳችሁት እናንተም የመጣችሁት ልምድ ልውውጥ ለማድረግ ነው የመረጃ ፍሰትን በተመለከተና እንደው ከዚህ ልምዳችሁ እስቲ የተወሰነውን ተግባራዊ ሳሌም ያህል ማንሳት ያስፈልጋል እና አቶ ነቢያት ወደ እርስዎ ልምጣ ጥያቄዎች ኖረው በግልጽ መልስ አላገኙም ከሚባሉ የውጭ ግንኙነቶች አንደኛው በኢትዮጵያና በኤርትራ በኩል ያለ ሁኔታ ይነሳል በኢትዮጵያና በኤርትራ ከሀያ አመት በኋላ ሰላም መምጣቱ በጣም ብዙ ህዝብን ያስደሰተ ጉዳይ ነው። ድንበሩም ተከፍቶ የንግድ እንቅስቃሴም ሲደረግ ነበር። እኛም የአሜሪካ ድምጽ ዘጋቢ በቦታው ተገኝቶ የነበሩትን እንቅስቃሴዎችም የሚያሳይ ሁኔታ ነበር። እዛ አካባቢ ያሉ ሰዎች፣ በጣም ወጣቶች ደስታቸውን ይገልጹ ነበር። የተጎዳ አካባቢ ነው፣ ይሄ የንግድ እንቅስቃሴ መከፈቱ ለውጥ ያመጣል ብለው ነበር። ብዙም ሳይቆይ ድንበሩ ተዘጋ። በኢትዮጵያ መንግስት በኩል መዘጋቱን አሳውቋል፣ ግን በኤርትራ መንግስት በኩል ምንም የተባለ ነገር የለምና ለምንድን ነው የተዘካው እንዳልሺው በኢትዮ ኤርትራ ግንኙነት ሁለቱ ሀገር ህዝቦች ለሀያ አመታት የዘለቀ የጥርጣሬ የጦርነት መንፈስ ውስጥ ነው የኖሩት ለረጅም ጊዜ እና፣ በሁለቱ ሀገሮች መካከል ከሀያ አመት በኋላ ለመጀመሪያ ጊዜ እንዲህ ያለ ሰላም፣ መተማመን፣ ፍቅር ኖሩበት ሁኔታ ሲፈጠር እጅግ በጣም ደስ የሚል ሁኔታዎች ነው የፈጠረው። በዛ ሁኔታ ውስጥ ነው የሁለቱ ሀገሮች አሁንም ያሉት። ግንኙነታቸውን አሁን እንዳልሽውም ቱ ወደ ሰላም እንደተቀየረ በሁለቱ መካከል ያለውን ግንኙነት ተቋማዊ ቅርጽ ማስያዝ ያስፈልጋል። ይህ ምን ማለት ነው? በሁለቱ ሀገሮች መካከል ያለውን የህዝቦች ዝውውር፣ የድንበር ሁኔታ፣ የንግድ ወዘተርፈ የምታያቸውን ጉዳዮች በአግባቡ ተቋማዊ ቅርጽ ይዘው ለዘለቄታው በማያዳግም ሁኔታ መልክ እንዲይዝ ለማድረግ በሁለቱ ሀገሮች መካከል ያሉ ቴክኒክ ኮሚቴዎች በዝርዝር እየሰሩበት ና እየሄዱበት ያለ ጉዳይ ነው። ይሄ ጉዳይ ሲጠናቀቅ አሁን የነሳሸውን ችግርን ጉዳይን ጨምሮ ሌሎቹ ጉዳዮች በአግባቡ መልክ ይዘው ይፋ የሚሆኑበት ጊዜ ይኖራል። መጀመሪያ ለምን ተከፈተ? ይሄ ሳይጠናቀቅ ነበር የተከፈተው። ወዲያውኑ በሁለቱ ሀገሮች መካከል የሰላም ና የፍቅር ውር ጠቅላይ ሚኒስትር አብይ አህመድ እንዲሁም ክቡር ፕሬዚዳንት ኢሳያስ የሁለቱን ሀገሮች የረጅም ጊዜ የጦርነት ና የጥርጣሬ መንፈስ በሚሰብር መልኩ ወደ ሰላም ሲመጡ በሁለቱ ለረጅም ዘመን በታሪካቸው ረጅም የሆነ የህዝብ ለህዝብ ግንኙነት ያላቸው ህዝቦች ናቸው። ምንም ሬጉሌትድ በሆነ መልኩ ሳይሆን ወዲያውኑ የመንገዶችም ሁሉም ነገር ተከፍቷል። ግን ሁለት ሀገሮች ግን አንድ ህዝቦች እንደመሆናችን እነኚህን ነገሮች ተቋማዊ ቅርጽ ማስያዝና ስርዓት ባለው መልኩ ግንኙነቱን ወደፊትም ለመቀጠል በሚያስችል መልኩ ለማደራጀት ግንኙነቶቹ ወዲያውኑ የተጀመረው፣ ለዚህም የዛን ሂደት ውጤት ነው የምንጠብቀው። በማን በኩል የተዘጋው? በኢትዮጵያ መንግስት በኩል የተዘጋው? በኤርትራ መንግስት በኩል የተዘጋው? ምክንያቱም የኤርትራ መንግስት ምንም ነገር እያለ አይደለም። ስለዚህ ድንበርና ተስማምቶ የኢትዮጵያ መንግስትና የኤርትራ መንግስት ተስማምተው ይዘጋ ብለው ነው የዘጉት ወይስ ድንገታዊ መዘጋት? ይሄ አሁን የድንበር መዘጋቱ ላይ ብቻ ፎከስ አድርገን የምናነሳውና የምንነጋገርበት ሳይሆን አጠቃላይ ግንኙነቱን ዘላቂ በሆነ መልኩ ለማየት አንዲት የድንበር ጉዳይ ከዚህ ከሰፊው ግንኙነት ውስጥ የድንበር ግንኙነቷን ብቻ ለይቶ ከማየት ኮምፕሪሄንሲቭ በሆነ መልኩ ያለውን ግንኙነት ሊዳስስ በሚችል መልኩ ሰፊ የሆነ ውይይቶች ነው በሁለቱ ሀገሮች መካከል እየተደረጉ ያሉት። ጥያቄ አልተመለሰም። አቶ ንጉሱ፣ በዚህ ላይ የጠቅላይ ሚኒስትር ጽህፈት ቤት ነው እርስዎም የሚሰሩትና፣ ስለዚህ ይሄ ጉዳይ የውጭ ጉዳይም ብቻ ሳይሆን የጠቅላይ ሚኒስትር ጽህፈት ቤት ነው የሚመለከታል እና አሁን ያነሳሁት ጥያቄ በማን በኩል ነው የተዘጋው ድንበሩ? እንግዲህ ቅድም አቶ ነቢያት እንዳነሳው ወደዚህ አይነት ግንኙነት የገባ ነው በዚህ የለውጥ ሂደት ውስጥ ነው በዚህ የለውጥ ሂደት ውስጥ ገብተን ብዙ እርምጃዎች ተራምደናል። ብዙ እቅዶችም አሉ። አሁን የተራመድናቸው እርምጃዎች እንደተጠበቁ ሆነው ሁለቱን ሀገራት ብቻ ሳይሆን ምስራቅ አፍሪካንም የአፍሪካ ቀንድንም ሕዝቦች ማስተሳሰር በመሰረተ ልማትም፣ በኢኮኖሚም፣ በሁሉም ዘርፍ የማስተሳሰር ማስተሳሰር እቅድ አለ። እቅድ ብቻ ሳይሆን ከሁሉም ሀገራት መሪዎች ጋር ክቡር ጠቅላይ ሚኒስትሩ የሚመለከታቸው መስሪያ ቤቶችም አጠቃላይ ከኬንያ ሱዳን ዞረን በሁሉም አቅጣጫ ስንመጣ ጅቡቲ፣ ኤርትራ ከነዚህ ሀገራት ጋር ሶማሌ ጨምሮ አንደኛ ቀጠናውን ሰላሙ ማድረግ፣ ሁለተኛ በኢኮኖሚና በማህበራዊ መንገዶች መተሳሰር በዚህ ለውጥ ሂደት ውስጥ ይሄ አካባቢ አንድ ላይ ሲመጣ ሲቀራረብ፣ የህዝብ ትስስሩም ኢኮኖሚያዊ እድገቱም ፖለቲካዊ ሁኔታውም የተረጋጋ እንዲሆን በማድረግ በኩል አስተዋጽኦ እንደሚያበረክት በማመን ሰፊ ስራ እየተሰራ ነው። ይሄ ስራ በሚሰራበት ሁኔታ ውስጥ ደግሞ የላቀው ግንኙነት የተፈጠረው ከኤርትራ ጋር ነው። ድንበሩን ከመክፈት ባሻገር መሪዎችም ህዝብም የባህልም ኢኮኖሚያዊ ትስስርና ልውውጥም ጀምሯል። እንግዲህ እነዚህ ጅምሮች በተጀመሩበት ሂደት መስተካከል የሚገባቸው ጉዳዮች ደግሞ መገኘታቸው ተፈጥሯዊ ነው። እነዚህ ጉዳዮች ግንኙነቱን ገቶ በወዛ አካባቢ፣ በወሰን አካባቢ ያለውን ግንኙነት በድንበር አካባቢ ገጥቶ ማስተካከል እና ነገሩ እየቀጠለ ማስተካከል፣ ይህን ጉዳይ ቴክኒካዊ በሆነ መልኩ የሚይዙ አካላት ውሳኔ ነው የሚሆነው አሁን ባለው ሁኔታ ግን መወሰድ ያለበት ምንድን ነው ግንኙነቱ በዘለቄታው እንዲቀጥል የህዝቦችና የሀገራቱ ግንኙነትም እንዳይቋረጥ የኢትዮጵያም የኤርትራ መንግስታት እየሰሩ ነው ይሄንን የማስቀጠሉ ነገር ወደ ኋላ የሚባል አይደለም በዘለቄታው የሚሰራ ሆኖ ያለ መጣራት ያለባቸው መስተካከል ያለባቸው ቅድም እንደተባለው የበለጠ መጎልበትና ማደግ ያለባቸው ጉዳዮች ይሄንን የሚሰራ የሁለቱም የቴክኒክ ቡድን በአካባቢውም ተገኝቶ በመቀራረብ እየሰራ ነው ይሄ እንደተጠናቀቀ ለህዝብም ይፋ በሆነ መልኩ የሚከፈትና ወደ ተጨባጭ ተግባራዊ ስራ የሚገባ ነው። አቶ ነቢያት እንግዲህ አቶ ንጉስም እንዳሉት እርስዎም እንደጠቀሱት የሆነ የቴክኒክ ቡድን አለ ማለት ነው። በሁለቱም በኩል በውጭ ጉዳይ መስሪያ ቤት በኩል ነው ያለው? ያ የቴክኒክ ቡድን በጠቅላይ ሚኒስትር ጽሕፈት ቤት ነው? በየት ነው? በማን ነው የሚመራው እና ውይይት ሁለቱ ሀገራት የሚመለከታቸው ባነሳኋቸው ዘርፎች በተለያዩ ዘርፎች የሚመለከታቸው ከፍተኛ ኃላፊዎች የሚካፈሉበት ቴክኒክ ቡድን ያለው እንግዲህ፣ ወደፊት ግልጽ በሆነ አሰራር ባላችሁት ተከታትለን እንጠይቃለን። እስቲ ወደ የውጭ ጉዳይ የሚመለከተው መልሰን ወደ ጠቅላይ ሚኒስትር ጽሕፈት ቤት እመጣለሁ ብዬ ነው። አንደኛው እናንተን የሚመለከተው ጉዳይ በውጭ ሀገር ከኢትዮጵያ ውጭ አሉ ኢትዮጵያውያን፣ በተለይ ደግሞ ከስደት ጋር በተያያዘ በህገወጥ ስደት እዚሁም በአረብ ሀገራት በተለያዩ ሀገራት የሚሰደዱ የወጣት ዜጎች ቁጥር በየጊዜው መጨመር ነው። ኢትዮጵያ ውስጥ አሁን የለውጥ ሂደት እንዳለ እየተነገረ ነው። በእርግጥ በአንድ ጊዜ የሚቀየር ነገር አይደለም እና አሁንም የተሰዳጆች ቁጥር የተሰዳጅ ወጣቶች ቁጥር እየጨመረ እንዳለ ይናገራሉ በስደተኛ ጉዳይ ላይ የሚሰሩ ዓለም አቀፍ ተቋማት። ምን እያደረጋችሁ ነው? በዚህ ላይ እንደ ውጭ ጉዳይ መስረኛል እንደ ውጭ ጉዳይ በዚህ ጉዳይ ዙሪያ እየተሰሩ ያሉ ስራዎች የምንሰራቸው ዜጋ ተኮር ዲፕሎማሲ የሚለው ስራ የተለየ አጽንኦት ተሰጥቶት እየተሰራ ያለ ስራ ነው። በተለይ ኢትዮጵያውያን የሚፈልሱባቸው አካባቢዎች ጎረቤት ሀገሮች፣ መካከለኛው ምስራቅ ላይ ልዩ ትኩረት ተሰጥቶት እየተሰራ ያለ ስራ ነው። እንዳልሽው በነኛ አካባቢዎች በከፍተኛ ቁጥር ትክክለኛው የመኖሪያ ፈቃድ የሌላቸው በህገወጥ ስደተኞች በህገ ወጥ ስደት ላይ ያሉ ሰዎች ና በህገወጥ ሰዎች አዘዋዋሪዎች ተታለው ተመልምለው ከተለያዩ ሀገራችን ክፍሎች የሚሄዱ ሰዎች ነው ያሉት። ይህን ችግር ለመፍታት በውጭ ጉዳይ በኩል አንድም እዛ አገር ችግሩ የደረሰበት ቦታ ያሉ ዜጎቻችንን ወደ ካለው ከሀገሪቱ መንግስት ጋር በመነጋገር ወደ ሀገራቸው የሚመጡበትን የሚመለሱበትን ነገር ማመቻቸት ነው። በእስር ቤት ያሉ አሉ፣ የተለያዩ ካምፖች ላይ ያሉ አሉ እነሱን ከተቀባይ ሀገር ጋር ና ከዓለም አቀፉ ስደተኞች ድርጅት ጋር በመመካከር በየጊዜው በርካታ ቁጥር ያላቸው ዜጎች ወደ ሀገራቸው እንዲመጡ እየተደረገ ነው። የታሰሩትም በምህረት እንዲለቀቁ ተፈላጊ የሆነ ኔጎሽሽን እየተደረገ በርካታ ስራዎች ተሰርተዋል። ይህ በእንዲህ እንዳለ ዜጎች ወደ እነ ወደ መካከለኛ ምስራቅ ሀገሮች ስራ ፍለጋ የሚሄዱትን ህጋዊ በሆነ በህጋዊ ማዕቀፍ ወደዚህ ሀገሮች እንዲሄዱ ስምምነቶች እንግዲህ እንደ ውጭ ጉዳይ ባይላተራል የሆኑ የሁለትዮሽ ስምምነቶች እያደረግን ያለው ከሳውዲ አረቢያ፣ ከዩናይትድ አረብ ኤምሬትስ፣ ከካታር ጋር እንዲያሉ ያሉ ስምምነቶች ተደርገዋል። በህጋዊ የሆኑ የሰራተኞች ቅጥር ኤጀንሲ በኩል ነው የሚሄዱት። እንግዲህ በዚህ አግባብ ሲሄዱ ስራው ይገኛል የተጠበቀ ነው ሴፊት የተጠበቀ ነው ሄዶ የሚሰራው ሰው የሚያገኘው ክፍያ በአግባቡ በሰዓቱ እንዲከፈለው ያደርጋል። በህግ ስር ተደርጎ የሚሆን ስለሆነ ዜጎች ለተለየ መግላላትና እንግልት አይጋለጡም ማለት ነው። ሌላው በሀገር ውስጥ በውጭ ጉዳይ ሚኒስቴር ብቻ ሳይሆን ሌሎች በሚመለከታቸው ባለድርሻ አካላት ጋር ሆኖ ችግሩን ከምንጮ የማድረቅ ስራዎች መስራት ያስፈልጋል። በርካቶች የወጡ ያሉት ከሀገራችን ገጠሪቱ አካባቢ ነው። በቂ መረጃ የላቸውም። በዚህ ላይ ሕገ ወጥ የሰዎች አዘዋዋሪዎች አሉ። የሚሰጧቸው ተስፋ እና እዛ ሄደው የሚሸጡላቸው ተስፋ በእውነት ሄደው በኋላ ከሚያጋጥማቸው መከራና ስቃይ ጋር በፍጹም የሚመጣጠን አይደለም። ስለዚህ ከባለድርሻ አካላት ጋር ከክልሎች ጋር ሆኖ ይህንን ነገር በሀገር አቀፍ ደረጃ ችግሩን ለመፍታት እየተሰራበት ነው ያለው። እንግዲህ እርስዎም አንስተውታል፣ በሀገር አቀፍ በሀገር ውስጥ ሊሰራ የሚገባው ስራ አለ። የውስጥ ችግሮች ሲቃለሉ የስደት ቁጥር ይቀንሳል የሚል ነው። በዚህ ወደ መካከለኛው ምስራቅ ሀገራት እንደዚሁም ወደ አፍሪካ ሀገራት የሚሄዱ ስደተኞች አብዛኛዎቹ ገፊ ምክንያታቸው ድህነት ነው። አሁን ደግሞ በሀገር ውስጥ ይሄ ደህንነቱ ምክንያት የኢኮኖሚው በጣም መቀዛቀዝና በተጨማሪም ደግሞ የሰላም ሁኔታ ማጣት አንደኛው ምክንያት ይሆናል ተብሎ ይገመታል። እና አሁን በሀገር ውስጥ ያለው ያለመረጋጋት፣ የሰላም ማጣት፣ የኢኮኖሚው መቀዛቀዝ ሁኔታ መቼ ነው እልባት የሚያገኘው? እንግዲህ ዜጎች ከኢትዮጵያ በተለይም ወጣቶች ከወጣቶች ስርዓት ወጣቶች በሀገራቸውን እየለቀቁ ስራ ፍለጋ ለኑሮ ሲሉ በተለይ ወደ አረብ ሀገራት የሚሄዱ መሆኑና እዚህ ላይ የተለያዩ ስራዎች ሲሰሩ የነበሩ መሆኑ ይታወሳል። የሚሄዱ ከሆነም ሕጋዊና የሰለጠኑ ሆነው መብታቸው የሚከበር ሆነው ስቃይ የማይደርስባቸው ሆነው እንዲሄዱ ተቋማት በተደራጀ ሁኔታ ስራ እንዲሰሩ ይህንን አሰራር ደግሞ የሚያስተካክሉ የህግ ማቀፎችን በሀገር ደረጃ ወጥተው እነዚህ ወደ ተግባር የተገባባቸዋሉ። ይሄ ጉዳይ መቼ ነው የሚቆመው? ምክንያቱስ ምንድን ነው ብለን ስንል የመጀመሪያው ሆኖ የሚመጣው ድህነት ነው። ገፊ ሁኔታዎች አሉ። የሚታሰቡ ሳቢ ሁኔታዎች ደግሞ በዛሉ። አንዳንዶቹ ሲኬድ ሆነው የማይገኙ ማለት ነው። ዞሮ ዞሮ ግን ሁነኛው ምክንያት ድህነት ነው፣ ስራ አጥነት ነው። ይሄ ድህነትና ስራ አጥነት ሲቀረፍ ሲሆን ሲሆን በሀገራቸው ተከብረው መኖር ይችላሉ። የሚሄዱ ከሆነና ጉልበታቸውን ሸጠው እውቀታቸውን ሸጠው መኖር የሚፈልጉ ከሆነ ደግሞ ይሄ ሰብአዊና ዴሞክራሲያዊ መብታቸው በሰውም ሀገር ቢሆን ተጠብቆላቸው እንዲኖሩ ማድረግ የመንግስት ድርሻ ነው እንግዲህ አሁን ድህነትን በመቅረፍ ረገድ ድህነት ተኮር ስራዎች ሲሰሩ ኖረዋል፣ ሲሰሩ ቆይተዋል፣ አሁንም እየተሰሩ ነው። የመንግስት ከወጣቱ አኳያ ቁልፍ ስራ የስራ እድል ፈጠራ ነው። ያው ሰዓታቸውን ለመቆጠብ ብዬ ነው ማቋርጦት፣ እንደ እሱ ያሉት ነገሮች ያው ሲገለጹ ቆይተዋል። አሁን ያነሳሁት ጥያቄ ሌላኛው ተጨማሪ ምክንያት ደግሞ መጥቷል። የሰላም ሁኔታ እና ከሁሉም በላይ የሰላም ሁኔታ ለዜጎች በጣም እጅግ አሳሳቢ ነው። እሱ መቼ ነው የሚቀረፈው? እንግዲህ ምንድ ነው ድህነትንም አሁን በሄድንበት ሁኔታ በሚፈለገው መልክ ቀንሰን ድህነት የስደት ምክንያት በማይሆንበት ደረጃ ላይ አልደረስንም። አሁን ያለንበት አገራዊ ሁኔታ ደግሞ ቅድምም እንደገለጽ ነው በለውጥ ወቅት በለውጥ ውስጥ ነው ያለ ነው። ከለውጡ ዋዜማ አገሪቱ ውስጥ ከፍተኛ የጸጥታ የሰላም ችግር እንደነበረ የምናስታውሰው ነው። በዚህ አንድ ዓመት ጉዞ ውስጥ ደግሞ ዜጎች ሰላማቸው ተረጋግጦ በአካባቢያቸው እንዲኖሩ ሲሰራ ቆይቷል። የሆነ ሆኖ ግን አሁንም ግጭቶችን በተለይም በሀገር ውስጥ መፈናቀል ማስቆም አልተቻለም። ይሄ እውነት ነው ማለት ነው። ይሄ ጉዳይ መቼ ነው የሚቆመው? እናም ደግሞ ይሄ ጉዳይ በተጨባጭ አሁን እንደሚባለው ወደ አረብ ሀገራት የስደት ሁነኛ ምክንያት ሆነዋል፣ ዋነኛ ምክንያት ሆነዋል የሚለው በራሱ ጥናት ያስፈልገዋል። ነገር ግን በተለይም ማንነትን ብሄርን መሰረት አድርገው የሚመጡ ግጭቶች ለዜጎች መፈናቀል ምክንያት ሆነዋል፣ በተለይም በሀገር ውስጥ ለሚደረግ መፈናቀል ማለት ነው። ይሄ አሁን ባለበት ሁኔታ የቅርቡን መረጃ ለመውሰድ አንደኛ መፈናቀል በሀገር ውስጥ እንዲቆም በመስራት፣ ሁለተኛ የተፈናቀሉ ወገኖች ደግሞ ባሉበት ቦታ መንግስት የተቻለውን ያህል ድጋፍ እንዲያደርግ፣ ወደ ነበሩበት ቦታ ደግሞ በአስቸኳይ እንዲመለሱ የማድረግ ስራ ነው አሁን የኢትዮጵያ ወቅታዊ ሁኔታ እየተሰራ ያለው። እንዲያም ሆኖ ግን ይሄ በማንነት ላይ ተመስርቶ የሚመጣ ግጭትና መፈናቀል ይቆየንበት አሁን እዚህ ደረጃ ላይ ደረሰ መቼ ነው ቶሎ የምንወጣው ከዚህ የሚባለውን ስናይ፣ ወደዚህ ደረጃ የመጣ ነው በአንድ አመት አይደለም በሁለት አመት በሶስት አመት አይደለም፣ ረዘም ያለ ጊዜ ወስደዋል። ይሄ ረዘም ያለ ጊዜ በደንብ ከሰራንበት አሳጠረ ነው። ሰዎች ሰው በመሆናቸው ብሔራቸውም፣ ሃይማኖታቸውም፣ ማንነታቸውም ከግምት ውስጥ ሳይገባ በየትኛውም የሀገራቸው ክፍል በነፃነት ሰርተው የሚኖሩበት ሁኔታ ለመፍጠር የመጀመሪያው ነገር በዚህ ላይ ችግር የሚፈጥሩ አስተሳሰቦችን ማቃናት እና መታገል በመንግስትም ሁሉም የሚመለከታቸው አካላት የሚሰሩ ስራ ነው። ሁለተኛው የህግ የበላይነት ማረጋገጥ ነው። ዜጎችን የሚያፈናቅሉ የትኛውም ማንነት ይኖራቸው፣ የትኛውም ኃላፊነት ይኖራቸው፣ የትኛውም ሀብት ይኖራቸው አፈናቃዮች ናቸው እና እነዚህን በህግ አግባብ የማስተካከል እርምት የመስጠት ስራ ነው። እነዚህ ሁለቱም እየተሰሩ ነው በኢትዮጵያ ውስጥ። በአሁኑ ሰዓት በአለፉት ግጭቶች ያፈናቀሉ ይህንን የመሩ ያደራጁ አመራርም ሆነው ዝም ብለው ያዩም ጭምር ከበቅርቡ እንኳን አንድ ሺ ሶስት መቶ ያህል ሰዎች በህግ ጥላ ስር ሆነው እንደ ህግ አግባብ እንዲታዩ እየተደረገ ነው። መንግስት በዚህ ላይ የማያዳግም እርምጃ መውሰድ እንዳለበት አምኖ ወደ ስራ የተገባ ነው። የሆነ ሆኖ ግን ይገጥማል። አድማጮች ከጠቅላይ ሚኒስትር ጽፈት ቤት ፕሬስ ሰክረተሪያት አቶ ንጉሱ ጥላሁንና ከውጭ ጉዳይ ሚኒስትር ቃል አቀባይ አቶ ነቢያት ጌታቸው ጋር ያደረግነው ውይይት በዚሁ አል ተቋጭ። የውይይቱን ሙሉ ክፍል አት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ እንዲሁም በድረ ገጻችን ላይ ታገኙታላችሁ። በሌላ ዝግጅት ደግሞ በሬዲዮ ፕሮግራማችን ይዘን እንመለሳለን። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ትችላላችሁ። በትዊተርም እንዲሁ ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። የቪኦኤን አፕ በነጻጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ከፕሌይ ስቶርና ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ወደ ተከታዩ ዝግጅት ስንሸጋገር አጠር ያለች ሙዚቃ እንጋብዛችሁ። ዛሬን ከተገኘው ትናንትን አላውቅም ላበቃለት ጉዳይ ከቷለጨንህ ግን ሰው በሠራው ታሪክ ልቤ ከሚመካ አርበኛ መባልን አልፈልግም በካ ها الثلج <سؤال> بكا

የኢትዮጵያ የአጋርነት ፎረም በዋሽንግተን ዲሲ የኢትዮጵያን ምጣኔ ሀብት ወደ ላቀ ደረጃ ለማሸጋገር እገዛ ያደርጋል ተብሎ የታመነበት የአሜሪካን የግል መዋለ ንዋይ ፍሰትን ለማፋጠን የታሰበ የኢትዮጵያ አጋርነት ጉባኤ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ውስጥ ባለፈው ሳምንት ተካሂዷል። ሰለሞን አባተ በጉባኤ ላይ ተገኝቶ ነበረ። በኢትዮጵያ የአሜሪካ አምባሳደር ማይክ ራይነር እና የዩናይትድ ስቴትስ የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናዥ ተሳታፊዎች ነበሩ። ንግግሮችም አድርገዋል። ዘገባውን ቀደም ሲል ያቀረበው ሰለሞን አባተ ሁለቱንም አነጋግሯቸው ነበር። ከአምባሳደር ቲቦር ናጅ ጋር የተጀመረው ቃለ ምልልስ ሙሉ ቅንብሩ ቀጥሎ ይቀርባል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በኢትዮጵያ ላይ ያተኮረ ስብሰባ ባለፈው ሳምንት በራሱ የስብሰባ አዳራሽ ውስጥ አካሂዶ ነበር። በዚያ ስብሰባ ላይ የዩናይትድ ስቴትስ መንግሥት ከፍተኛ ባለሥልጣናትና የንግድ ማኅበረሰብ አባላት ተገኝተው ሙሉውን ቀን በኢትዮጵያ የዛሬ የኢንቨስትመንት የሥራና የምጣኔ ሀብት አቋም ላይ ተወያይተዋል። የኢትዮጵያ ጠቅላይ ሚኒስትር ጽሕፈት ቤት አማካሪ ሚኒስትር ዶክተር አርከበ ቁባይና በአሜሪካ የኢትዮጵያ አምባሳደር ፍጹም አረጋ ኢትዮጵያ ባለፉት ተከታታይ ዓመታት ባስመዘገበችው የምጣኔ ሀብት ዕድገትና ዛሬ ባሉ ዕድሎች ላይ ሰፊ ማብራሪያ ሰጥተዋል። የኢትዮጵያ መሪዎች የዛሬ አጀንዳ ኢትዮጵያን የአፍሪካ የኢኮኖሚ ማዕከል ወይም መናኸሪያ እናደርጋታለን ነው። በግብርና፣ በመሠረተ ልማት፣ በኢነርጂ፣ በአምራች ኢንዱስትሪ፣ በመረጃ ቴክኖሎጂ፣ በአገልግሎትና ሌሎችም መስኮች የውጭው ቀጥተኛ ኢንቨስትመንት እንዲገባ እየተጣሩ ናቸው። በአሰሪና ሠራተኛ ሕግና ኢንቨስትመንት ፖሊሲ ማሻሻያዎች፣ የመንግሥትና የግል ዘርፍ አጋርነት ፖሊሲ አሰራር፣ የአንድ መስኮት የኢንቨስትመንት መስተንግዶና ሌሎችም እርምጃዎችን አስተዋውቀዋል። ጉባኤው የተከፈተው በዩናይትድ ስቴትስ የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናዥ ነበር። አምባሳደር ናዥ ከኢትዮጵያ የቀደመ ታሪክ አንስተው ዛሬ ያሉ ሁኔታዎችን እንደ ራሳቸው ሀገር አድርገው እያደነቁ ተናግረዋል። ዛሬም ሀገሪቱ የያዘችው የለውጥ እርምጃ የሚበረታታ፣ የአሜሪካንም የሌሎችንም ቀል ቤሳ በመሆኑን አመልክተዋል። ለነገሩ የዛሬው የውጭ ጉዳይ ረዳት ሚኒስትር ናዥ በአውሮፓ የዘመን አቆጣጠር ከ1999 ዓ ም እስከ 2002 ዓ ምህረት በኢትዮጵያ የአሜሪካ አምባሳደር ሆነው አገልግለዋልና ዛሬ እየተናገሩላት ያለችውን ሀገር ጠንቅቀው ያውቋታል። እናም በመክፈቻ ንግግሮ ላይ ስለ ኢትዮጵያ ብዙ ቆንጆ ቆንጆ ነገሮችን ተናገሩ፣ አልኳቸው ወደ ኋላ ላይ አግኝቼ። እጅግ በጣም ጥሩ ስለሆነች ሀገር እጅግ በጣም ጥሩ ዕድሎች ባሉበት ሁኔታ እጅግ በጣም ጥሩ ንግግር ማድረግ ቀላል ነው። እንዲህ የዩናይትድ ስቴትስ መንግሥት አንዲትን ሀገር ነቅሶ አውጥቶና በአንዲት ሀገር ላይ አተኩሮ ተመሳሳይ መድረክ ሲከፍት እምብዛም አይታይም። ይህንን እውነት የዛሬው በኢትዮጵያ የአሜሪካ አምባሳደር ማይክ ራይነር ነግረውኛል። እውነትህን ነው፣ የተለየ ነው። እንዲህ አይነቱ መድረክ የሚፈጠረው ምናልባትም በየአስር ዓመቱ አንዴ ነው። ምናልባትም በእኔ ሙሉ የሥራ ዘመን ሁለት ጊዜ ብቻ ሊሆን ይችላል። እናም ከተከታዩ ጥያቄ ጋር ወደ ረዳት የውጭ ጉዳይ ሚኒስትሩ ቲቦር ናጅ ዞርኩኝ። ለምን ኢትዮጵያ ለምንስ አሁን ለምን ኢትዮጵያ ምክንያቱም ባለፈው ዓመት ውስጥ ኢትዮጵያ እያካሄደች ባለችው ጉልህ ለውጦች ምክንያት ነው ጠቅላይ ሚኒስትር አብይ በአካባቢው በሠሩት ተግባርና አዲሱ የኢትዮጵያ መንግስትም ኢትዮጵያ ራሷ ውስጥ የፖለቲካውን ምህዳርና የምጣኔ ሀብቱንም መስክ ለውጭው መዋለ ነዋይ በመክፈታቸው ነው። እንደምናውቀው የኢትዮጵያ ሕዝብ ብዛት እንደ ቀረው አፍሪካ ሁሉ በከፍተኛ ፍጥነት እየጨመረ ነው። አገሩ በወጣቶች የተሞላ ነው። እነኛ ወጣቶች ደግሞ ሌሎች አካባቢዎች ውስጥ እንዳሉ ወጣቶች ሁሉ ስራ ይፈልጋሉ። ስራ ስራ። እናም መንግስታቱ አህጉሪቱን ወደፊት ማራመድ ከፈለጉ ስራዎች የሚፈጠሩባቸውን መንገዶች መፈለግ አለባቸው። የሥራ ዕድሎች ከእርዳታ አይፈጠሩም። ሥራዎች የሚፈጠሩት ከቀጥተኛ የውጭ መዋለ ነዋይ ነው። አንዳንድ አገሮች አፍሪካ ውስጥ ነዋይ በማፍሰስ በኩል እጅግ የነቁ ናቸው። ይሁን እንጂ እነኛ ፍሰቶች ብዙ ስራ የሚፈጥሩ ሆነው አልታዩም። እና እኔም የአሜሪካን የንግድ ዘርፍ ማነቃነቅና እንደ ኢትዮጵያ ወዳሉ አገሮች ለማመላከት የሚቻለኝን ሁሉ አድርጋለሁ። ምክንያቱም አፍሪቃ ዛሬ የምትፈልገውን አይነት ትክክለኛውን መዋዕለ ንዋይ የሚያፈሱት እነርሱ በመሆናቸው ነው በሥነ ምግባር የታነጹ የቴክኖሎጂ ሽግግርን የሚያቀላጥፉ አፍሪቃ ዛሬ የሚያስፈልጓትን መካከለኛና ከፍተኛ ደሞዝ የሚያስገኙ ሥራዎችን የሚፈጥሩና የሚያቀርቡ ናቸውና የትራምፕ አስተዳደር የያዘውና እየተመራበትም ያለው የአሜሪካ ትቅደም ፖሊሲ ብዙ አፍሪካውያንና በማደግ ላይ ያለውን ዓለም እያሳሰበ ነው። የውጭ እርዳታን በመቁረጥና በአስፈጻሚው የባህር ማዶ ልማት ኤጀንሲ ላይ የተከተለው ጉልህ ቅነሳ ብዙዎችን አነጋግሯል። እናም እንዲህ አይነቱን መርህና አካሄድ ከዚህ የኢትዮጵያ የአጋርነት መድረክ ለማስተዋወቅ ከያዘው ሐሳብ ጋር እንደምን አድርገው ያጣጥሟቸው ይሆን? ረዳት ሚኒስትር ቲቦር ናዥ ይመልሳሉ። አይ ቲንክ ኢትስ ኢምፖርታንት ቱ ሉክ የአሜሪካን ተግባር ማስተዋል የሚገባ ይመስለኛል። አየህ አንድ ብልህ አባባል አለ በግብርህ ትታወቃለህ ይላል። እኔም ሁሉም ሰው የአሜሪካን ተግባራት እንዲመለከት እጠይቃለሁ። መንግሥታዊ የሆነውን የልማት እርዳታን የሚመለከተውን አንድ ጎኑን ብቻ ሳይሆን አሜሪካ የምትሠራውንና ዙሪያ ገባውን መመልከት ያሻል። በንግድ ዘርፍ፣ መንግሥታዊ ባልሆኑ ድርጅቶች፣ አሜሪካውያን በግል በሚያበረክቷቸው ስጦታዎችና በሌላም ብዙ መስኮች ያለውን ተሳትፏን መመልከት ነው የሚሻለው። ሰብአዊ ድጋፍ እንዳለ ነው። ለሰብአዊ እርዳታ እኛ የምንሰጠውን በማንኛውም መጠን የሚጠጋ ማንም ካለ ከእኔ ጋር ቀርቦ መከራከር ይችላል። በዓለም ዙሪያ የትም ቢሆን አደጋ ካለ ማን ነው እዚያ ቀድሞ የሚደርስ? ሁልጊዜም አሜሪካ ነች። ለምሳሌም በዓለም ዙሪያ ላሉ የስደተኞች መርሃ ግብሮች ከ600 ሚሊዮን ዶላር በላይ በየዓመቱ እንሰጣለን። ቻይና እኮ በርግጥ ከቀናና አዎንታዊ አስተያየት ጋር ነው የምናገረው 10 ሚሊዮን ዶላር ነው የምትሰጠው። እኛ ኮ በሚሊዮኖችና በሚሊዮኖች የሚቆጠሩ አፍሪቃውያን በኤችአይቪ ኤድስ እንዳይሞቱ እየታደግን ነው ለዚህ ጉዳይ በቢሊዮኖች የሚቆጠሩ ዶላሮች አፍሰናል። ሌላ ሀገር ስታዲየም ከገነባች በጋዜጦች የፊት ገጽ ላይ ትወጣለች። ነገር ግን በሚሊዮኖች የሚቆጠሩ አፍሪካውያን ሲተርፉና እየዳኑም ሲቀጥሉ የፊት ገጽ ሽፋን የለንም። እናም ተግባርን በእርግጥ ረዳት ሚኒስትሩ እንዳሉት ሰብአዊ እርዳታንና የልማት ድጋፍን አስመልክቶ በቸርነት ዩናይትድ ስቴትስን የሚጠጋ ሌላ ማንም ሀገር እንደሌለ ዓለም አቀፍ መዛግብትና የአሃዞች ማስረጃዎች ይናገራሉ። ለኢትዮጵያ ብቻ እንኳ ባለፈው የአውሮፓ ዓመት ወደ አንድ ቢሊዮን ዶላር የሚጠጋ ገንዘብ ለግሳለች ለተለያዩ መስኮች ይሁን እንጂ ሰብአዊ እርዳታም ሆነ ለመንግሥት የሚሰጥ የልማት ድጋፍ ሥራዎችን ለመፍጠርና ማንኛውንም ሀገር ከምትንፏቀቅበት የድህነት ወለል ከፍ እንደማያደርግ ከታመነ እንደምን ይሆን ያ እርዳታና ድጋፍ ወደ ዘላቂ የመዋዕለ ንዋይ ፍሰትና ቋሚ የምጣኔ ሀብት ግንባታ ጥሪትነት እንዲለወጥ የአሜሪካ መንግሥት እንደ መንግሥት፣ እርሳቸውም እንደ ሚኒስትር ሊያግዙ የሚችሉት You know, it's the business community that developed China. China didn't even have a development agency. It እሺ ነገሩ እንዲህ ነው የዩናይት ስቴትስ ንግዶች ወደዚያ እንዲሄዱ ላበረታታ ቻይናን ያሳደጋት እኮ የንግዱ ማኅበረሰብ ነው። ቻይና የልማት መስሪያ ቤት ወይም ኤጀንሲ እንኳን አልነበራትም እኮ። የኩባንያዎች የንግድ መዋለ ነዋይ ነው ያሳደጋት፣ ምክንያቱም ነዋይ ለማፍሰስ ጥሩ ቦታ ስለሆነች ነው። ለኢትዮጵያውያን ጓደኞችም የምነግራቸው ይህንኑ ነው። ቀጥተኛ ውጪ መዋለ ነዋይ ሊስብ የሚችል ሁኔታን ፍጠሩ። ያ መዋለ ነዋይ ቢሊዮኖችና ቢሊዮኖችና ቢሊዮኖች ዶላሮችን እየያዘ ይመጣል። የዓለም መሪ ኩባንያዎች ኃላፊዎች በሚሳተፉባቸው ስብሰባዎች ላይ ይገኛለሁ። የዓለም ምጣኔ ሀብት ከቅርብ ጊዜያት ወዲህ በጣም አበረታች ሆኗል። የምናፈሰው በቢሊዮኖች የሚቆጠሩ ዶላሮች አሉን፣ የምንፈልገው ጥሩ ቦታዎች ብቻ ነው ይሉኛል። ነገር ግን ገንዘባቸውን ማውጣት የሚፈልጉት እውነተኛ ትርጉምና ውጤት ያለው ቦታ ላይ ነው። የሁለታችንም ፈተና ይህ ነው። ኢትዮጵያ ያ እንደ ማግኔት የሚስብ የንግድ አየር የሚፈጠርበት ቦታ እንድትሆን ማበረታታ ትችላለሁ። በተመሳሳይ ጊዜ ደግሞ በየዓመቱ አዳዲስ ሥራዎችን የሚፈልጉ በሚሊዮኖች የሚቆጠሩ ኢትዮጵያውያን ወደ ገበያው ይወጣሉ። ይህ ለሁላችንም ልንጋፈጠው የሚገባ ፈተናችን ነው። አምባሳደር ናዥ፣ ለመሆኑ ቻይና ለአሜሪካ ስጋት ትሆን? ይህ ከባድ ጥያቄ ነው። በአንዳንድ ሁኔታዎች የእኔ ስጋት አድራጎቶቻቸው ናቸው። ሁሉም በአንድ ሕግ የሚጫወትበት የተደላደለ ሜዳ ቢኖር የሚያስጨንቀኝ ነገር አይኖርም። በሌላ በኩል ግን ሰዎች ሲነግዱና ሲሰሩ በአንድ አይነት ሕግጋት ካልተመሩ ሜዳው ደልዳላ አይደለም ማለት ነው። እያንዳንዱ የዓለም ሀገር አፍሪካ ውስጥ ሊጫወት የሚችለው ሚና አለ ብዬ አስባለሁ። ሌሎቹ አገሮች ገንቢ የሆኑ አስተያየቶችን እንዲያበረክቱ ፈልጋለሁ። ለአጋርነት እጅግ የበዙ እድሎች አሉ። ይሁን እንጂ አንዳንዶች ፍጹም ግልጽ በሆነ አሰራር ካልሆነ የሥራ ኮንትራት የሚሰጠው ይህ ያሳስበኛል። ምክንያቱም አሜሪካውያኑ ንግዶች ያለ አመሳሶ ፍትሃዊ መስተንግዶና አያያዝ እንዲደረጉላቸው ፈልጋለሁ። ዩናይትድ ስቴትስ እና ቻይና ግልጽ የሆነ የንግድ ግብ ግብ ውስጥ ገብተዋል። ሁለቱም ሀገሮች አንዱ በአንዱ ላይ የገቢ ሸቀጦች ታሪፍ ጭማሪ ሲያደርጉና አጸፋ ሲመላለሱ ይስተዋላሉ። ቻይና የተወሰኑ የግብርና ምርቶችን ከአሜሪካ ላለመግዛት መወሰኗን አስታውቃለች። ይህ ዓይነቱ የሁለቱ ልዕለ ሀያላን ምጣኔ ሀብቶች የንግድ ጦርነት በዓለም ገበያዎች ላይ ጫና አያሳድርም? በማደግ ላይ ያሉ ሀገሮችንስ አያሳስብም? ቲቦርናዥ መልሳላቸው ሆፕ ል ል ናት ጌት But, um, you know, a large segment of the international community, including the United States and አሁን ለጊዜው የንግድ ጦርነት ብዬ አልጠራውም። ወደዚያ ደረጃም አይደርስም የሚል ተስፋ አለኝ። ይሁን እንጂ ቻይና አንዳንድ ፍትሐዊነት የሌላቸው የንግድ እንቅስቃሴዎችን እያደረገች ስለመሆኗ ዩናይትድ ስቴትስና የአውሮፓ አገሮችን ጨምሮ ብዙ አገሮች ደምድመዋል። ተደጋጋሚና ተከታታይ የቴክኖሎጂ ስርቆሽ የመሳሰሉት ይህን ጉዳይ አንድ ቦታ ላይ ለማስቆም መጋፈጥ አለብን። ወደ ፍትሐዊና እኩል የሆነ የንግድ ስርዓት የምንመለስበትን ሁኔታም መነጋገር አለብን። ሁኔታዎችን እንከታተላለን፣ እናያቸዋለን። ለአሜሪካውያንም ሆነ ሌላ ለማንም ነዋይ አፍሳሽ ሰላም መሠረታዊ ጥያቄ ነው። ኢትዮጵያና ኤርትራ ለ20 ዓመታት ያህል ከቆዩበት የጸብና የባላንጣነት ግንኙነት ወጥተው አሁን ወደ ተሟሟቀ ግንኙነትና የፍቅር ጉርብትና ገብተዋል። ለመሆኑ አሁን በአካባቢው ካለው ሁኔታ ሀገሮቹ ወደ ሌላ መቃቃር ሊገቡ የሚችሉበት ስጋት ይኖር ይሆን? አይመስለኝም። ወደ ግጭት ተመልሰው አይገቡም። ከሁለቱም ሀገሮች መሪዎች ጋር ጥልቅ የሆነ ውይይቶችን አድርጌያለሁ። እንደዚህ አይነት ስሜት ጨርሶ አላደረብኝም። ተመልሰው ወደ ግጭት ይገባሉ የሚል ስሜት ያለው ማንም ያለም አይመስለኝም። አየህ፣ ሰላምን መጠበቅ እኮ የሁለቱም አገሮች ጥቅም ጉዳይ ነው። በአካባቢያዊና ፖለቲካዊም ሆነ በምጣኔ ሀብት ምክንያቶች ሁለቱ መሪዎች ተጨባብጠው ድንበሩን የከፈቱ ጊዜ ምን እንደተፈጠረ አይተሃል። and there was a rush on both sides and uh, the forces of the free market took control. you know, things that were advantageous. <inaudible> <inaudible> <inaudible> <inaudible> በከፉ ቀኖች እንኳን እኔ እዚያ አምባሳደር የነበርኩ ጊዜ ወደ ሰሜን እመላለስ ነበር፣ የድንበር አካባቢዎችንም እጎበኝ ነበር። በድንበሩ በሁለቱም ወገኖች ያለው ህዝብ ይስማማ፣ አብሮ ይኖርም ነበር። በአንዱ ወገን ከብት ተሻግሮ ወደ ሌላው እርሻ ቢገባ ሄደው ይመልሱት ነበር። ብታምነኝም ባታምነኝም በሁለቱም ወገን ያሉ ወጣቶች ለመገናኘት ጊዜና አጋጣሚን እያገኙ ይገናኙ ይጋቡ ጭምር ነበር። ያንግ መን ኤንድ ያንግ ውመን ፍሮም ቦዝ ሳይድስ ሳምታይምስ ውድ ጌት ቱጌዘር ኤንድ ማሪ። የኢትዮጵያ የራሷ የውስጧስ ሁኔታ አያሳስበትም? ዋ ዩ ነው ዳት ኢዝ አ ሪዛልት ኦፍ ደካድስ ኦፍ ፔንፕ ፍራስትሬሽን። አየህ ያ ለዓመታት የተጠራቀመ ብሶት ውጤት ነው። እንፋሎቱ ቀስ እያለ ከወጣ ይሰክናል። በዚህ የኢትዮጵያ አጋርነት መድረክ ላይ ቴሌኮሚኒኬሽንስ፣ ኢነርጂና ትራንስፖርትን በመሳሰሉ የመሠረተ ልማት አውታሮች ላይ ያሉት የመዋዕለ ነዋይ ዕድሎች፣ የተሳለጡ የእሴት ሰንሰለቶች ላይ ነዋይ የማፍሰስ የግብርና ኢንቨስትመንት አማራጮች፣ ዋስትናና ጥበቃዎች፣ የመንቀሳቀሻ ገንዘብ ምንጮች በኢትዮጵያውያንና በአሜሪካውያን ባለሥልጣናትና ባለሙያዎች ማብራሪያ ተሰጥቶባቸዋል፣ ውይይት ተካሄዶባቸዋል። ወጣት ሥራ ፈጣሪዎችና የጅማሮ ዕድሎች፣ ፈተናዎችና መንገዶች፣ የአእምሮ ፈጠራና የጥበብ ኢንዱስትሪ በምጣኔ ሀብት ውስጥ ያላቸው ሚና፣ ሰው ጊዜ ሰጥቶ የተነጋገረባቸው የተጠያየቀባቸው ሐሳብ ያንሸራሸረባቸው የአጀንዳው አካላት ነበሩ። ሰለሞን፣ ጥሩ ውይይት ነበር ያደረከው፣ ከአምባሳደር ቲቦር ናሽ ጋር ባለፈው ኢትዮጵያ ላይ ይህን ያህል ትኩረት ለምን ተደረገ በሚል ያነሳኸው ጥሩ ፕሮግራም ነበር የሰራኸው። አሁንም ውይይታችሁ ጥሩ ነበር። ውጭ ጉዳይ ሚኒስትር ቃል አቀባይም ጠቅሰውት ነበረ ከአንድ እንደ አጋ እንደ አንድ መልካም የሆነ አጋጣሚ ነው። ምክንያቱም ኢትዮጵያ አሁን በችግሮች ውስጥ ወይም የስጋት ቀጠና ስትሆን የኢንቨስት የሚያደርጉ ሰዎች ወይም የውጭ ግንኙነቶች ላይ እክል ይፈጥራል በሚል ይገመታል እና ይሄ አንደኛው እንደዚህ አይነት ምልከታ ቢኖርም፣ ይሄ ግን ጥሩ ማሳያ ነው አይኖች አሁንም ኢትዮጵያ ላይ እንዳሉ የሚል ምላሽ ሰጥተው ነበር። በተለይ በቀደሙ አመታት ያው ሁላችን የምናውቀው ነገር ነው። ኢትዮጵያ ስትነሳ ችግሮቿ፣ ረሃቧ፣ ድርቋ ጦርነቶቿ፣ ግጭቶቿ እና የመሳሰሉ ነገሮች ናቸው። የሰብአዊ መብት ረገጣዎቿ እስረኞቿና እንዲህ እንዲህ አይነት የጨለማ ታሪኮች ናቸው ሲነሱ የነበሩት። የመጥፎነት ቦታ መሆኗ ነው ሲነሳ የነበረው። አሁን አሁን ግን እንደምናየው የአሜሪካም ሆነ የአውሮፓ መገናኛ ብዙሃን ብዙ ትኩረት እየሰጧት ይመስላል። ኢትዮጵያ በጎ በጎውንም ጭምር እያነሱ እንደውም አንዳንድ ታሪካዊ ቦታዎቿን ሁሉ አውሮፓውያንም አሜሪካውያንም እንዲጎበኙ እያስተዋወቁ ነው ያሉት። ለምሳሌ እንደ ናሽናል ፐብሊክ ሬዲዮ አይነቶቹ ኤንፒአር አይነቶቹ በየአካባቢው አካባቢው የሚሰራጩ ራዲዮ ጣቢያዎች እና ሌሎችም እነ ሲኤንኤን ሁሉ ሳይቀሩ ትልልቅ የሆኑ ዘገባዎችን እያቀረቡ ነው። ቢቢሲ ከትናንትና በስተያ ትልቅ ዘገባ ስለ ላሊበላ አውጥቶ ነበረ በዚህ በጉብኝት ጉዳይ ላይና ኢትዮጵያን ሂዱና ጎብኙ፣ መሬት ስር ያሉ ተቆፍሮ የተሰሩ አብያተ ክርስቲያናቱን የሚሉ አይነት ዘገባዎች አሁን እየሰፉ እያየን ነው ያለ ነውና አሜሪካ በዚህ አጋጣሚ ሙሉ ቀልቧንና ልቦናዋን ኢትዮጵያ ላይ ያሰረፈችበት ጊዜ እንደሆነ ያሳየችበት ሳምንት ነው። በነገራችን ላይ ሳምንት እንግዲህ ፕሮግራማችንን እኛም ዛሬ በዚህ አጠቃለልን። ሰዓቱም አብቅቷልና እኛም እዚህ ላይ እናቁም። እስከ ማጠቃለያው ረመዳንን ምክንያት በማድረግ ከአዲስ ነሽድ ጋር እንተዋችሁ። በነገራችን ላይ ሰለሞን፣ በዚህ ሳምንት ፕሮግራም ይዘን ነበረ አፍጥርን፣ ዋሽንግተን ዲሲ አካባቢ ያሉ የእስልምና እምነት ተከታዮች እንዴት ነው የሚያከብሩት የሚለውን በአጋጣሚ በተከታዩ ዝግጅት ይዘን እንቀርባለን። ለነገሩ ኢድ አልፈጥርንም ሰፋ አድርገን ሽፋን እንሰራለን ከአስራ አምስት ቀን በኋላ ተመልሰን ስንመጣ ሰፊ ሽፋን የምንሰጠው ጉዳይ ይሆናል። ምክንያቱ እስከዚያም ድረስ ባለው ጊዜ ደግሞ በሌሎች ዝግጅቶቻችንም ላይ እንደዚሁ እናነሳለን። ምክንያቱም ዘንድሮ እስልምና እምነት ተከታዮች በተለይ ኢትዮጵያ ያሉ የሙስሊም መፍትሄ አፈላላጊ ኮሚቴዎች እንዳሰቡት የነበሩት እንዳሰቡት የተሳካላቸው ጊዜ እንደሆነ እየተናገሩ ነው እና በሌላ ፕሮግራም ይዘን እንመለሳለን። አሁን ቀጥሎ የምንሰማውም ነሽድ፣ በነገራችን ላይ ከትናንትና በስተያ ሚሌኒየም አዳራሽ ውስጥ በተከናወነው ግዙፍ ስነ ስርዓት ላይ ለመጀመሪያ ጊዜ የቀረበ አዲስ ነሽድ ነው። ፍቅርን ነው ደስታን ነው መግባባትን ነው የሚዘምረው ረመዳን ከሪም። የምስራ ዜና ተሰማ ለጀሰድ የሚመች ለሩህ የሚስማማ ብዙ ሰንሰለት ቤት ገደፉት ካስማ ኦሆ እንደ እህል የሚርብ እንደ ውኃም የጠማ ወንዴም አይደለም ሆይ የወንዴም ሙሸማር ሆ ኖ ባይገጥም መክደኛው ተዛንፎ፣ ቢያስተካክል እንጂ ቀድሞ ተሰልፎ፣ ይቅር ሳይባባል ወንድም ተቆራርፎ፣ ለአንድ ቀን ይጨንቃል እንኳን ዓመት አልፎ፣ ለአንድ ቀን ይጨንቃል እንኳን ዓመት አልፎ። የብስራ ዜና ተሰማ፣ የብስራ ዜና ተሰማ። ሰማያት ድሮ ደመቀ፣ በብሩህነታችን ብርሃን አድማሱ አንጸባረቀ። በአዲስ ምዕራፍ ጉዞ ባንድነት ታሪክ ልንሰራ እጅ ለእጅ ተያይዘን ቆመናል ዛሬም በጋራ

ዓይኔ ማረፊያ ጋሻ መከታዬ ተለየው ከደሳ አለምራ ለሳኬ ባይተዋር አረጌ። ዝግጅታችን ለዛሬ ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ አዘጋጆችና ያስተናገድናችሁ ጽዮን ግርማና ሶሎሞን አባተነን። መልካሙን ሁሉ እንመኛለን። ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም፣ በደህና አደሩ።